ጋቢና ቪኦኤ ጋቢና ቪኦኤ ሰላም ሰላም እንዴት አመሻችሁ ተሳፈሩ ገባበሉ ታክሲው ሞልቷል ሄኖክ ሰማግዜር ነኝ ጋቢና ቪኦኤ አስገባችሁ የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። መስታወት አረጋውም እዚህ ጋቢና አብራኛለች። ሰላም እንደምናመሻችሁ። በማክሰኞ የዩናይትድ ስቴትስ የፕሬዝዳንታዊ ምርጫ ሪፐብሊካኑ ዶናልድ ትራምፕ ካሸነፉ በኋላ ሕዝቡ የምርጫውን ውጤት ተቀብሎ አብሮ እንዲሰራ የዲሞክራቶቹ መሪዎች እያሳሰቡ ነው። ሀገራችን የገባችበትን ጥልቅ መከፋፈል አስተውላችኋል። አሁንም ግን በአሜሪካ እምነት አለኝ፣ ሁልጊዜም ይኖረኛል። እናንተም ተመሳሳይ አስተሳሰብ ካላችሁ ውጤቱን ተቀብላችሁ የወደፊቱን አስተውሉ። ዶናልድ ትራምፕ ፕሬዝዳንታችን ይሆናሉ። የመሪነት እድል እንዲያገኙ መፍቀድና አይኖቻችንን ገልጠን የሚሰሩትን መመርመር ይገባናል እላለሁ። የዴሞክራቶቹ እጩ ሂላሪ ክሊንተንና ፕሬዚዳንት ኦባማ መራጮችን ሲያረጋጉ ቢውሉም በተለያዩ ትልልቅ ከተማዎች በአሜሪካ ውስጥ ትራምፕን በመቃወም ሰልፎች ተካሂደዋል። በኢትዮጵያ የተከሰቱ ተቃውሞችና መንግስቱ ሁኔታዎችን ለመቀልበስ እየወሰዳቸው ያለውን እርምጃዎች አስመልክቶ የኢትዮጵያ ተቃዋሚዎች ለአውሮፓ ሕብረት ማብራሪያ ሰጡ። ረኮንኩኒ አላ አማ ደማጅሮ ከናኒ ባዬ ረኮ ጉዳዳ ባዬ ረኮ ሙመታ ይሄ ችግር ባለበት ሁኔታ በጣም አሳሳቢ ነው። ወደፊት ህዝቡ ላይ ትልቅ አደጋ የሚያስከትል ነው። በኢትዮጵያ የጾታ ጥቃት የሚደርስባቸውን ሴቶች የሚረዳ ድርጅት መስራችን በእንግድነት ይዘናል። ጥቃት የደረሰባቸው ሴቶች ወደኛ ጋር ሲላኩ ነፍሰጡር ሆነው ሊላኩ ይችላሉ። በብዛት ደግሞ ወጣቶች ናቸው፣ በእድሜ አነስ ያሉ። ወይዘሮ ማርያም ሙኒር ናቸው እንግዳችን ናቸው። በቅርቡ በአፍሪካ የሙዚቃ ሽልማት አሸናፊ የሆነው ወጣት ኢትዮጵያዊ ሙዚቀኛ ሄኖክ ተመስገንና ኢትዮጵያዊው ምግብ አብሳይ ማርከስ ሳሙኤልሰንም የጋቢና እንግዶቻችን ይሆናሉ። እኔን ጨምሮ አስራ ሁለት ነበርን። የሚገርመ ሰባቱ ከናይጄሪያ ናቸው። ያው ናይጄሪያ እንደምታውቀው በጣም ፓወርፉል ኢንዱስትሪ ነው ሙሉ ሙዚቃ ኢንዱስትሪ ያቸው። በጣም ትልልቅ ሙዚቀኞች እኛ የምንወዳቸው አፍሪካ በሙሉ አብሯቸው የሚያቀነቅ ናቸው ሙዚቀኞች፣ እንደ ኪስ ዳንኤል፣ እንደ ቲዋ ሳቬጅ ሁላ ነበሩ። ሁኔታ ካታጎሪ ውስጥ እነሱ ሁሉ ነው በልጠን ያሸነፉ። ጋቢና ቪኦኤ፣ የአዲሱ ትውልድ ድምጽ። አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። ሰምና መሻችሁ የጋቢና ቪኦኤ አድማጮች አጠርላሉ። የምሽቱ ዜናዎች ጽዮን ግርማ ነኝ። ተመራጩ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ቢሮቸውን ተረክበው ስራ ለመጀመር የሚያደርጉትን መሰናዶ አንድ ብለዋል። በዚህም በምርጫ ዘመቻ ወቅት ካስተላለፏቸው መልእክቶች አኳያ ለአንዳንድ የዩናይትድ ስቴትስ ሸሪክ ሀገሮች ጸጥታንና ደህንነትን በተመለከተ ዋስትና ሰጪ ንግግር እያደረጉ እንደሆነ ታውቋል። ይህ በእንዲህ እንዳለ ሚስተር ትራምፕ ከፕሬዚዳንት ባራክ ኦባማ ጋር ዛሬ ሐሙስ በዋይት ሀውስ ቤተ መንግስት ተገናኝተው ቃለ መሐላ ከሚፈጽሙበት ከመጪው ጥር 12 ቀን በፊት የስልጣን ርክክብን በተመለከተ ይወያያሉ። ፕሬዚዳንት ኦባማ ሂላሪ ክሊንተን ምርጫውን እንዲያሸንፉ ከፍተኛ ቅስቀሳ አድርገውላቸው እንደነበር የሚታወቅ ሲሆን በፍጻሜው ምሽት ሲናገሩም ሽንፈትን መቀበል ከባድ እንደሆነ መናገራቸው አይዘነጋም። የዶናልድ ትራምፕ የዩናይትድ ስቴትስን ፕሬዝዳንታዊ ምርጫ ማሸነፍ አፍሪካ ውስጥ የተበደ የተደበላለቀ ስሜትን ፈጥሯል። የፕሬዚዳንት ባራክ ኦባማ ቤተሰብ ትውልድ ሀገር በሆነችው ኬንያ አሁንም የኦባማ ቅርስ ይቀጥላል የሚል ብዙዎች የሂላሪ ክሊንተንን ማሸነፍ ጠብቀውና ተመኝተው ነበር። አሁን ከውጤቱ በኋላ ግን መራራውን ሀቅ መዋጥ ግድ ሆኖባቸዋል። በኬንያው ጆሞ ኬንያታ ዩኒቨርሲቲ የምትማረው ጃሚላ ዋፉላ በበኩሌ የትራምፕ ማሸነፍ የሚጠበቅ እንደነበር አውቃለሁ ምክንያቱም አሜሪካውያን በሴት ፕሬዚዳንት ለመመራት ገና ዝግጁ አይደሉም ብላለች። ጋናዊቷ የማህበራዊ መብት ታጋይ ሳራ አሳፉ አዳጄ ደግሞ የመጀመሪያዋን ሴት የፕሬዚዳንት ለማየት ጓጉቼ ነበር ብላለች። ደቡብ ምስራቅ ቱርክ ውስጥ በአንድ የወረዳ ገዢ መኖሪያ ቤት ላይ የደረሰ ፍንዳታ ገዢውን ጨምሮ ሶስት ሰዎች ማቁሰሉ ተገለጸ። ፍንዳታው የደረሰው ሶሪያን ከሚያዋስነው ማዲን ክፍለ ሀገር አርባ ኪሎ ሜትር ላይ በምትገኘው ዳርኪ በተባለችው ከተማ እንደሆነ ታውቋል። የቱርክ መንግስታዊ ዜና አውታር እንደዘገበው አደጋው የተቃጣው ፒኬኬ ከሚባለው ከኩርዲስታኑ የሰራተኞች ማህበር ሽምቅ ተዋጊዎች ሲሆን የደህንነት ሰራተኞች ለጥቃቱ ተጠያቂ የሆኑትን አባላት በማሰስ ላይ መሆናቸው ታውቋል። አድማጮች፣ ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዜርና እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን። ጋቢና ማክሰኞ ለት ፕሬዝዳንታቸውን የመረጡት አሜሪካውያን ረጅም ጊዜ ከፈጀውና መከፋፈልን ከፈጠረው የምርጫ ሂደት በፍጥነት በማገገም ለቀጣዩ ፕሬዝዳንት ዶናልድ ትራምፕ እድል እንዲሰጡና አብሮነታቸውን እንዲያጠናክሩ የሀገሪቱ መሪዎች እየወተወቱ ነው። በትናንትናው ዕለት የዶናልድ ትራምፕን አሸናፊነት በሕዝብ ፊት አምነው የተቀበሉት የዴሞክራቶቹ እጩ ሂለሪ ክሊንተን የሀሳብ ልዩነቶች ቢኖሩም ደጋፊዎቻቸው ለአዲሱ ፕሬዚደንት እድል እንዲሰጡ ጠይቀዋል። ሀገራችን የገባችበትን ጥልቅ መከፋፈል አስተውላችኋል። አሁንም ግን በአሜሪካ እምነት አለኝ፣ ሁልጊዜም ይኖረኛል። እናንተም ተመሳሳይ አስተሳሰብ ካላችሁ ውጤቱን ተቀብላችሁ የወደፊቱን አስተውሉ። ዶናልድ ትራምፕ ፕሬዝዳንታችን ይሆናሉ። የመሪነት እድል እንዲያገኙ መፍቀድና አይኖቻችንን ገልጠን የሚሰሩትን መመርመር ይገባናል እላለሁ። ሚስ ክሊንተን በንግግራቸው የአሜሪካ መልካም ቀናት ገና ወደፊት እንደሆኑ አሳስበዋል የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ በዛሬ ዕለት በዋይት ሀውስ ቤተ መንግሥት ተመራጩን ፕሬዚደንት ዶናልድ ትራምፕን እያነጋገሩ ነው በትናንትና ዕለት ፕሬዚደንት ኦባማ ለህዝብ ባሰሙት ንግግር አሜሪካውያን የፖለቲካ ልዩነቶቻቸውን አልፈው ለጋራ ጥቅም የሚሰሩባቸው የዳበሩ የዴሞክራሲ ባህሎችና ህጎች አሏቸው ብለዋል President Bush and I had some pretty significant differences. ተመራጩ ፕሬዚደንትና እኔ እጅግ የሰፉ የሐሳብ ልዩነቶች እንዳሉን ምስጢር አይደለም። ነገር ግን እንድታስታውሱ የምጠይቀው ከስምንት ዓመታት በፊት እኔና ፕሬዚደንት ቡሽ በጣም የጎሉ የሐሳብ ልዩነቶች ነበሩን። የፕሬዚደንት ቡሽ አስተዳደር ሠራተኞች በአስደናቂ የሥራ ብቃትና ክብር የሥልጣን ሽግግሩ እንዲከናወን ረድተውናል። በትናንትና ዕለት የዴሞክራቲክ ፓርቲው መሪዎችና ሌሎችም የሕዝብ አስተያየት መሪዎች አሜሪካውያን በዴሞክራሲ ባህላቸው እንደሚያደርጉት ለመጪው ዘመናት ሀገራቸውን የሚያቀኑባቸውን የጋራ አማራጮች እንዲፈልጉ ሲጠይቁ ውለዋል። ሆኖም የዶናልድ ትራምፕ ፕሬዚዳንትነት አልዋጥ ያላቸው በሺዎች የሚቆጠሩ ሰልፈኞች ትናንት ማምሻውን በተለያዩ የዩናይትድ ስቴትስ ትላልቅ ከተሞች የትራምፕ ፕሬዚዳንትነትን በመቃወም ሰልፍ አካሂደዋል። በኒውዮርክ፣ በዋሽንግተን ዲሲ፣ ካሊፎርኒያና ሌሎችም አካባቢዎች የዶናልድ ትራምፕን መጪ ፖሊሲዎች በመቃወም መራጮች ድምጻቸውን አሰምተዋል። በዋሽንግተን ዲሲ ትናንት ማምሻውን ከተሰባሰቡ ሰልፈኞች መካከል ፍራንሴስካ ዋልሽ በትራምፕ አሸናፊነት ከባድ ስጋት እንዳደረባቸው ገልጸዋል። ብርቱ ፍራቻ ተሰምቶኛል። ቤተሰቤ ከኩባ የተሰበሰቡ የፖለቲካ ስደተኞች ያሉበት ነው። ይቺ ሀገር ተቀብላ ስላስተናገደችን ትልቅ ውለታ እንዳለብን ይሰማኛል። አሁን ግን ስጋትና ፍራቻ ውጦናል። ተመራጩ ፕሬዚደንት ዶናልድ ትራምፕ ጋር አብረው ለመስራት የዓለም መሪዎች መልእክቶቻቸውን እያስተላለፉ ይገኛሉ። በመጪው ሳምንት ከጃፓኑ ጠቅላይ ሚኒስትር ሽንዞ አቤ ጋር በኒውዮርክ ትራምፕ እንደሚገናኙ ተገልጿል። በኦሮሚያ ክልል በኢትዮጵያ መንግስት ላይ የተቀሰቀሰው ተቃውሞና አመጽ አንድ አመት ሞላው። በኢትዮጵያ ትልቁን ቁጥር ለሚይዘው የኦሮሞ ማህበረሰብ ለተቃውሞ መነሻ የሆኑት የፖለቲካ ነጻነትና ፍትሐዊ የኢኮኖሚ ክፍፍል ተመልሷል። የቪኦኤዋ ዘጋቢ ማርታ ቫንዶርፍ ከብራሰልስ ባልደረባችን ዘገባ የምትዳስሰው ይሆናል። አትሌት ሌሊሳ ፈይሳ፣ ዶክተር ብርሃኑ ነጋ እና ዶክተር መራራ ጉዲና በብራሰልስ አውሮፓ ህብረት ጽህፈት ቤት ተገኝተው ለህብረቱ የፓርላማው አባላት በኢትዮጵያ እየተፈጸመ ነው ያሉትን የመብት ጥሰትም አብራርተዋል። ጽዮን ግርማ ዝርዝሩን ይዛለች። በቅርቡ በሪዮ ኦሎምፒክ በተካሄደው ኦሎምፒክ ላይ የማራቶን የብር ሜዳሊያ አሸናፊው አትሌት ፈይሳ ሊሌሳ እጆቹን ወደ ላይ በማጣመር በኢትዮጵያ የኢትዮጵያ መንግስት ለመቃወም መለያ የሆነ ምልክት በማሳየት ተቃውሞውን ለዓለም አቀፍ ማህበረሰብ ያለ አሳይቷል ለተቃውሞ ያለውን አጋርነትም ማሳየቱ ይታወሳል። አትሌት ፈይሳ ሊሳ ይህ ተቃውሞ በተቀሰቀሰበት አንደኛ ዓመት በትናንትናው ዕለት በብራስልስ አውሮፓ ህብረት ጽህፈት ቤት ተገኝቶ ለፓርላማው አባላት አሁን ወደ ሀገሩ መመለስ ለመመለስ ያለውን ፍርሃትና በኢትዮጵያ አሁን ያለው ሁኔታ በዚሁ ከቀጠለ አደገኛ ነገር ይፈጠራል ሲል ለህብረቱ የፓርላማ አባላት አስረድቷል። ረኮን ንአ ማ ና ባ ረኮ ጉዳ ረኮ መ ይሄ ችግር አሁን ባለበት ሁኔታ በጣም አሳሳቢ ነው። ወደፊት ህዝቡ ላይ ትልቅ አደጋ የሚያስከትል ነው። እስካሁን ብዙ አደጋ ደርሷል። ብዙ ህይወት ጠፍቷል። እኔ አሁን እያደረኩ ያለሁት ከዚህ በፊትም በተለያዩ የዓለም አቀፍ መድረኮች ላይ ተገኝቼ እንዳደረግኩት ሁሉ ችግሩን ማሳወቅ ነው። ለምሳሌ አሁን ኢንተርኔት እና የመገናኛ ብዙኃን ተዘግተዋል። መንግስት ከሚጠቀመው ወይም ከሚያስተላልፈው መረጃ ውጪ ህብረተሰቡ የመገናኛ ብዙሀን የለውም። ሌልሳ አያይዞም አሁን በኢትዮጵያ የህዝብ ድምፅ መታፈኑንና በእርሱ በኩል የተቻለውን ችግሩን ለዓለም ህዝብ ለማሰማት እየጣረ መሆኑን ተናግሯል። ሁለተኛው ተናጋሪ ዶክተር ብርሃኑ ነጋ ነበሩ። ዶክተር ብርሃኑ የአርበኞች ግንቦት ሰባት ሊቀመንበር ሲሆኑ የኢትዮጵያ መንግስት ድርጅታቸውን በአሸባሪነት ፈርጆ መንግስትን በኃይል በመገልበጥ በሌሉበት የሞት ፍርድ የተፈረደባቸው ሰው ናቸው። በኢትዮጵያ አሁን ያለውን ሁኔታ ለአውሮፓ ህብረት ፓርላማ አባላት ሲያስረዱ በኢትዮጵያ የተፈጠረው ውጥረት ከቁጥጥር ውጭ ሆኖ የከፋ ጉዳት ከማስከተሉ በፊት ዓለም አቀፉ ማህበረሰብ በኢትዮጵያ መንግስት ላይ ከፍተኛ ግፊት ሊያደርጉ ይገባል ብለዋል። የዚህ ወታደሮች የዚህ አስተዳደር ወዳጆች ያደርጋሉ ብዬ ተስፋ የጣልኩት በኢትዮጵያ በሁከት ወደ ስልጣን ለመምጣት የሚደረግ ጉዞ እንዳከተመለት ሊያሳስቡ ይገባል ብዬ ነው። አማራጮች መፈለግ አለባቸው የሚል ጽኑ እምነት አለኝ። ይህም አማራጭ ጊዜው ሳይዘገይ በፍጥነት በአደጋ ላይ ያለውን ሁኔታ መሬት ማስያዝን ይጠይቃል። በኢትዮጵያ በኦሮሚያ ክልል ተቃውሞ የተቀሰቀሰው ከአዲስ አበባ በስተ ምዕራብ 80 ኪሎ ሜትር ርቀት ላይ በምትገኘው ጊንጪ ከተማ ነው። በኅዳር ወር መግቢያ ላይ በአዲስ አበባ ዙሪያ ተግባራዊ ይደረጋል ተብሎ የነበረውን የማስተር ፕላን ንድፍ የኦሮሞ ገበሬዎችን ያፈናቅላል በሚል ነበር ተማሪዎች የተቃወሙት። የዚህ ዓመት ይህ ተቃውሞ ከመቀስቀሱ አስቀድሞ ከአንድ አመት ከስድስት ወር በፊት ተመሳሳይ ተቃውሞ ተቀስቅሶ ነበር። ከአንድ አመት በፊት በግንጭ የተቀሰቀሰው ተቃውሞ ግን ወደ ሌሎች ቦታዎች ወዲያውኑ ነበር የተዛመተው። ተቃዋሚዎቹ የሚያነሱት ጥያቄም ከዚህ በኋላ የመሬት ዝርፊያ ሊቆም ይገባል፣ የብሔር የበላይነት ይቁም፣ የፖለቲካ ነጻነትና የኢኮኖሚ ተጠቃሚነትን የሚጠይቅ ነበር። በዚህ የተቃውሞ ሂደት በመቶዎች የሚቆጠሩ ሰዎች ሞተዋል፣ በሺዎች የሚቆጠሩ ደግሞ እስር ቤት ናቸው። እንዲሁም አሁን ኢትዮጵያ ለስድስት ወር በሚቆይ አስቸኳይ ጊዜ አዋጅ ስር ናት። በዚህ ዓመት በአፍሪካ የሙዚቃ ሽልማት አሸናፊ የሆነው ሄኖክ መሀሪ የምሽቱ የጋቢና እንግዳችን ይሆናል። ስራዎቹ በፍጥነት ተወዳጅነት እያገኙ የመጣውን ወጣት ሙዚቀኛ የጋቢናው ዲጄ ፋትሱ ወይም ስራፌል ሽፈራው አነጋግሮታል። ሰላም ሰላም፣ ሄኖክ እንዴት ነህ? እግዚአብሔር ይመስገን ፋክቱ እንዴት ነህ? አለው። እንኳን ደስ አለህ በቅድሚያ እንኳን ደስ አለህ። እንኳን አብሮ ደስ ያለህ እንዲሉ የሆላችንም ነው። በጣም ደስ ይላል። በጣም ደስ ይላል። እስቲ ንገረኝ ስለ አዋርዱና ስለ ነበረው ጊዜ። አፍሪማ እንግዲህ ከወር ከምናምን በፊት በድረገጻቸው ላይ የመላው አፍሪካን አዋርድ እንደሚያዘጋጁና መወዳደር ለምንፈልግ ሙዚቀኞች ዌብሳይቱ ላይ የአፕሊኬሽን ፎርም አድርገው በአዘጋጁት መሰረት እኔ ሙዚቃዎቼን አፕሎድ በማድረግ ለመወዳደር በቃው። ከዛ ኖሚኔትድ እንደሆንኩኝ ተነገረኝ። በዌብሳይታቸውም ላይ ያወጡት የታጨሁትም በጠቅላላ አፍሪካ ላይ በምርጥ የአሬንድ ቢና ሶል ድምፃዊነት በእወድሻለሁ የሚለው ዜማ ነበር የታጨሁት። ምረጡኝ የሚል ቅስቀሳ ሳደርግ ነበረ። አጋጣሚ ኢንተርኔት እዚህ ሀገር በመዘጋቱ በሶሻል ሚዲያ ላይ ፑሽ ማድረግ አልቻልም። ግን በሬዲዮም በቴክስትም የቻልነውን ሞክረናል። ምንድን ነው አፍሪማ ፎርማቱ አምሳ ፐርሰንት የጁሪ አምሳ ፐርሰንት የፒፕልስ ቾይስ ስለሆነ ሚዛናዊ በሆነ መልኩ እንግዲህ ለማሸነፍ ሀምሳ ፐርሰንት ህዝብ ነው የሚመርጠው፣ ሀምሳ ፐርሰንት የእነሱ ዳኞች ማለት ነው የዳኞች ነው ከአሜሪካም አፍሪካም ትልልቅ የኢንቴሌክቹዋሎች የሙዚቃ ምሁራን ናቸው። ጆጅ የሚያደርጉት የነበረው እና የህዝብ ማምሳ ተጨምሮበት እንግዲህ በጣም ቆንጆ ውጤት አምጥተን ነው ያሸነፍ ነው ማለት ይቻላል። ከኢትዮጵያ ጃኖ ባንድ፣ አንተነ ምናሉ፣ ክራርዲስ እንደዚህ ታጭተው ነበረ ታጭተው ነበር። ውጤት የመጣው በእኔ ነው እና በጣም ያስደነግጥ ነበር ያስደንቅ ነበር። በጣም ኤክሳይትድ ሆነን ነበረ። አው ከባንተ ካታጎሪ ውስጥ ምን ያህል ተወዳዳሪዎች ነበሩ? እኔን ጨምሮ አስራ ሁለት ነበርን። የሚገርምህ ሰባቱ ከናይጄሪያ ናቸው። ያው ናይጄሪያ እንደምታውቀው በጣም ፓወርፉል ኢንዱስትሪ ነው ሙሉ ሙዚቃ ኢንዱስትሪያቸው በጣም ትልልቅ ሙዚቀኞች እኛ የምንወዳቸው አፍሪካ በሙሉ አብሯቸው የሚያቀነቅ ናቸው። ሙዚቀኞች እንደ ኪስ ዳንኤል እንደ ቲዋ ሳቬጅ ሁላ ነበሩ ካታጎሪ ውስጥ እነሱን ሁሉ ነው በልጠን ያሸንፍ ነው እና በጣም አስደንግጦናል። በጣም ይገርማል። ብቻ ትልቅ ትልቅ ድል ነው። እንግዲህ ከዚህ በፊት የተለያዩ የኢትዮጵያ ሙዚቀኞች የተለያዩ አዋርዶችን አሸንፈዋል። ግን ብዙ ጊዜ በኢስት አፍሪካ ላይ በሚደረግ ውድድር ነው ይሄ ያንተ ደግሞ ለየት የሚያደርገው ነገር በመላው አፍሪካ ነው እና እስኪ ስለ ካታጎሪው ና ስለ ስለ መጀመሪያ አፕላይ ሳረግ እኔ ሰላሳ አምስት ካቴጎሪዎች ውስጥ አፕላይ ማድረግ ትችላለህ። እኔ የምችለው በአስራ አምስት ውሳ እኔ አሟላቸው አስራ አምስት ነበሩ። አልበም አለኝ በእኔ ጀነራ ደግሞ ሮክም፣ ፋንክም፣ አሬንቢም ባላድም ውስጥ አለው። ሶንግራይተር ነኝ ፕሮዲሰር ነኝ እና በእነዚህ ሁሉ አፕላይ ያደረግኩ የሚገርምህ አሬንቢ የሚለው ላይ ምንም አሬንቢ ላይ ብዙም ኢንተርስትድ አልነበርኩም እነሱ ግን ሰምተው ገምግመው ነው አሬንቢ ላይ ከተቱኝ እና ካስደነቀኝ ነገር አንዱ ፊት የምታደረገውን ጀኔራል ወይም ክላስ ያውቁታል። እነሱ ና ቤስ አሬንን ሶል ውስጥ ሲከቱኝ እኔም ሰርፕራይዝ ሆንኩት። እንዲ እኔ የላኩት በሮክ በፓንክ በቶፕ ኮንቴምፕራሪ በሚል ነው የላኩት። እነሱ ፋይናሊ ከአስራ አምስት ከአፕላይ ካረኩት ውስጥ ይህንን ነው አሬንቢ ላይ ነው የከተቱኝ እና እንግዲህ ኢንቴሌክቹዋሎች ሁልጊዜ መኖራቸው አዋርድ ላይ ትልቁ ጥቅም ምንድን ነው? ዲፋይን ያደርገዋል አቅጣጫህን ያቆታል የት ጋር ምን ኢፌክቲቭ ምን መስራት እንደምትችል ና ኢቨን ኮንቲነንታል ውስጥ መመደብ በጣም ማስደንቆኛል። ምክንያቱም ፊት ባታረግ ዲዘርቭ ባታረግ ዝም ብለው አይሰጡም። እና ይሄ ምን ያሳያል? ያለንን ፖቴንሻል አውጥተን በደንብ መጠቀም አለብን። ራሳችንን ለዓለም ገበያ ማሳየት የማሳያት ፕላትፎርሞችን አዋርዶች ላይ አዝ በቃ አክቲቭሊ ጀትን መክተት አለብን። ባለመክተታችን ብዙ የሚያመልጠል ነገር አለ። ይህንን ነው ነውየው እውነት ነው። እንግዲህ ወደ መጨረሻ ደርሰናል እና አንድ ሙዚቃን አዘጋጅቻለሁ ደስ ብሎናል የሚለውን ያው ከአዋሚ ጋር ትክክል ባይሸነፍ ነው በወዲሽ ያለው ነው መጋበዙ ደስደስ መጋበዙ ደግሞ አሪፍ ነው። እሺ እና አሪፍ ነው። የምታሰላልፈው መልዕክት ካለ የምታመሰግነው ሰው ካለ አመስገን። በጣም በጣም ይሄን እድል አግኝቼ አድናቂዎችን የሙዚቃ አፍቃሪዎችን የኢትዮጵያን ሕዝብ በሙሉ ማመስገን እፈልጋለሁ። ምክንያቱም የሕዝቡ ሰፖርት የሚዲያው ሰፖርት ነው እኛን እዚህ ጋር ያደረሰን እና እሱ ሰፖርት ባይኖር እኛንም አቅማ የሚሰጠን ይሄ ነው እና በጣም ማመስገን እንፈልጋለሁ። ድምጻቸውን ለሰጡ ስፖርት ለሚያደርጉ፣ ለሚያበረታቱ፣ አልበማችንን በመግዛት ማዳመጥ አስተያየት በመስጠት ለሚያግዙን የኢትዮጵያ ሕዝብ በሙሉ ማመስገን እንፈልጋለሁ። ደስ የሚል ጠዋት፣ ደስ የሚል ፀሐይ፣ ደስ የሚል ንጋት፣ ደስ የሚል ሰማይ፣ ደስ የሚል ፍቅር፣ እድሜ የሚመርቅ Same in my time the same in the shit, my hit that I got, the late, the same in where that's all it's in least ሄኖክን እንኳን ደስ ያለህ እንላለን። መስታወት የክፍልሽ ልጅ ነው አይደል? ሄኖክ ሁልጊዜም ጎበዝ ነበር፣ ከአሁን ደግሞ ስኬት ላይ ስለደረስ በጣም ደስ ይላል። ገና ከአንተ ብዙ እንጠብቃለን። መልካም እንኳን ደስ ያለ ሄኖክ እኔን ነው ወይስ ሄኖክ መሃሪን? ለማንኛውም ወደ አዲስ አበባ እናልፋለን። ወይዘሮ ማርያ ሙኒር የሕግ ባለሙያ ናቸው። በጥብቅናና በዳኝነት ለረጅም ዓመታት አገልግለዋል። የሴቶች ማረፊያ ልማት ማህበር የተባለ ድርጅት ከሙያ አጋሮቻቸው ጋር በጋራ በመመስረት ጾታዊ ጥቃት የደረሰባቸውን ሴቶች የሕግ ጠለላ እንዲያገኙና ከፍተኛ ጥረት በማድረግ ላይ የሚገኙ ናቸው። ሕክምና ለሚያስፈልጋቸው ሕክምና ከመስጠት ጀምሮ መጠለያ በማዘጋጀት እንዲሁም የተለያዩ ሙያዎች ስልጠናዎችን በመስጠት ሴቶቹ ራሳቸውን እንዲችሉ ለማድረግ ከፍተኛ ጥረት በማድረግ ላይ ይገኛሉ። ከመስታወት ጋር ስለ ድርጅቱና ስለ ስራዎቻቸው ተነጋግረዋል። ሲጀመር በትንሽ ነበር የተጀመረው በስድስት ለስድስት ሴቶች ሰርቪስ ለመስጠት። ከትንሽ ወራት በኋላ ግን ወደ ሀያ ከፍ አለ። ከሀያ ወደ ሰላሳ እያለ አሁን አድጎ በአንድ ጊዜ ሀምሳ ሴቶች መቀበል የሚችልበት ደረጃ ደርሶ ከአምስት ዓመት በፊት ደግሞ ወደ አዳማ ላይ ሌላ ሌላ ሴፍ ሀውስ ተከፈተ። እንደገና ከአንድ ዓመት በፊት ደግሞ እዛው አዳማ ላይ ሆኖ ግን ለኦሮሚያና በተለይ ለስድስት ዞኖች ትኩረት የሚሰጥ ሴፋ ውስጥ ደግሞ እንደገና እዛው ተከፈተ። ስለዚህ አሁን ሶስት ቦታን ያላችሁ ማለት ነው። ሶስት ቦታ አዲስ አበባ ሁለት፣ አንደኛው አነስ ያለው ለተማሪዎች ብቻ የምንሰጠው ነው። ተማሪዎች ማለት እንደዚህ ጥቃት ይደርስባቸውና እኛ ጋር ይመጣሉ። የጥቃቱን ጉዳይ ታይቶ እነኝህ ልጆች በጣም ጎበዝ ተማሪዎች ስለነበሩ በቃ ቢወጡ ከኛ ጋር ጎዳና ላይ ነው የሚቀሩት፣ ትምህርታቸውን አይቀጥሉም በሚል ትምህርታቸውን እኛ ጋር ሆኖ እንዲቀጥሉ አድርገን ለረጅም አመት ስድስትም ሰባትም ከጀመርን ጀምሮም የነበሩ ልጆች እኛ ጋር ቆይተው እኛ ጋር ተምረው ዩኒቨርሲቲም የተመረቁ ልጆች አሉን። ሁለት በዩኒቨርሲቲ ተመርቀዋል። አንደኛውም ከኮሌጅ ተመርቃለች። ወደ ሕክምና ፋክልቲ ውስጥም የሚማሩ ኢንጂነሪንግም የሚማሩ በየቦታው አሉን። አሁን እሱ ስፔሻል ኬዝ ነው የምንላቸው ተማሪዎችን ለብቻ ደግሞ የምናረግበት ቦታ ከቢሮ ጋር አንድ ላይ የምናረግበት ቦታ አለ። ለማጥናትም እዚህ በጣም ነፍሰ ጡር አሉ፣ ህጻናት የተወለዱ አሉ። ልጆች ሲንጫጩ፣ አንድ ግቢ ነው ያለን። እዛ ውስጥ ለማጥናትም አይመቻቸውም ትምህርታቸውን ለመከታተል ብለን ቢሮ ከነሱ ጋር የነሱን መኖሪያ እና ለቢሮውን ሼር እያደረገ ተማሪዎቹ ለብቻ እዛ ይሆናሉ። ለብቻ አይረበሹም ማለት ነው። እዛ ሌላው ጋር ግን ትልቁ ሴፍ ሀውሳችን ትልቁ መኖሪያ ለስሙ ሀምሳ ይባላል እንጂ በአሁኑ ሰዓት ወደ ሰባ ስምንት ሰባ ዘጠኝ ሴቶች እና ወደ ሰላሳ ሰባት ህጻናት ሴቶች ልጆች ናቸው ያሉት። ከዛ ውስጥ የሚበዙት ከሰላሳ በላይ የሆኑት እኛው ጋር የተወለዱ ናቸው። ጥቃት የደረሰባቸው ሴቶች ወደኛ ጋር ሲላኩ ነፍሰ ጡር ሆነው ሊላኩ ይችላሉ። በብዛት ደግሞ ወጣቶች ናቸው በእድሜ አንስ ያሉ። ስለዚህ ህጻናቶቹ ቁጥር እኛ ጋር የተወለዱት ልጆች እና የተወሰኑት ደግሞ እናቶቻቸውን ተከትለው ከእናቶቻቸው ጋር አብረው ወደኛ ጋር የገቡ ሴቶች ናቸው ያሉ እነዚህ ጾታዊ ጥቃት የደረሰ ባቸው ሴቶች የተለያየ ምክንያቶች አላቸው። እንደ ዋነኛው ወይም በአብዛኛው ብዙዎቹ የሚመጡበት የጾታዊ ጥቃት ምንድን ነው? አሁን እኛ ጋር የሚበዛው የሚበዛውን ቁጥር የያዘው መደፈር ነው። መደፈር በተለያየ መልኩ፣ በተለይ ደግሞ አንዳንዶቹ ከገጠር ወደ አዲስ አበባ ለትምህርት ዘመዶቻቸው ያመጧቸው ና ወይም መሳስተምሯቸው ይቀራሉ። እዛው ቤት ውስጥ እንደ ሰራተኛ የሚያቆያቸዋል። በቤቱ ባለቤት፣ በዘመዳቸው፣ በልጅ ወይም እዛ አካባቢ በሚመጣ ሰው በአንድ ሰው የሚደፈሩ ይሆናሉ። ሌሎቹ ደግሞ ስራ ፍለጋ ወደ አዲስ አበባ ይመጡና ወይ ሰው ቤት ይቀጠራሉ። ሌሎቹ አንዳንዶች ያው እንደምታውቂው መልካቸው ደህና ከሆነ ወይ ቡና ቤት ያስቀጥሯቸው አልደላሎች እዛው ነው የሚቀበሏቸው። አንዳንዶቹ ሰው ቤት ይቀጠራሉ። ሰው ቤት ከተቀጠሩ በኋላ ባሰሪዎቻቸው፣ ባሰሪዎቻቸው ልጆች፣ ባሰሪ ቤተሰብ፣ እዛ አካባቢ ባለ ሰው ይደፈራሉ። ይደፈሩና እንዳትናገሪ ተብለ ያፈራሯቸዋል። ከዛ እኛ ልጆች ማርገዛቸውንም አንዳንዶቹ ያውቁትም። እርጉዝ መሆናቸው ሲታወቅ ደግሞ ያባሯቸዋል። ከዛ እርግዝናቸው እስኪታወቅ ወይ አንዱ ቤት አንዱ ቤት እያሉ ይሰራሉ። እርጉዝ መሆናቸውን ሲያውቁ ማንም የሚቀጥራቸው ያጣሉ። መንገድ ላይ ጎዳና ላይ ነው የሚሆኑት። እንግዲህ እድለኛ የሆኑት እዛች መንገድ ላይ ሲያለቃቅሱ ሲሉ ያያቸው ሰው ምን ሆንሽ ብሎ ይጠይቃል እና የደረሰባቸውን ሲናገሩ ወደ ፖሊስ ጣቢያ ወይም ወደ ሴቶች ጉዳይ ወይ ደግሞ ሕግ ባለሙያ ሴቶች ማህበር ወደ አንዱ ይመሯቸዋል። እዛ ሲሄዱ ነው እንግዲህ ያ የተመር የሄዱበት ክፍል የራሱን ስራ ይሰራና ለተጨማሪ ነገር ወደ መጠለያ መጠለያ ስለሌለ ወደኛ ጋር ደግሞ ወደ ማረፊያ ወደኛ ጋር እንዲያርፉ ይልቋቸው። እንግዲህ እርሶ በተነሳሽነት በግሎ ነው ይህንን የመጠለያ ጣቢያ የከፈቱት? ብቻ ሀሳቡ ሲመጣ ብቻዬን አይደለሁም። በጥቃት ዙሪያ እንደ ዘመቻ ብዙ ሴቶች ሆነን ሰራን እና ከጨረስን በኋላ የተወሰኑ ሴቶች ወደ ኋላ ቀርተን ምንድን ነው ያለው ክፍተት የሚለውን ነበር የምናየው። እኔ በአጋጣሚ የህግ ባለሙያም ስለሆን በህግ ባለሙያ ሴቶች ማህበርም የህግ ምክር አገልግሎት በነፃ ሰጥ ስለነበር የምናየው ክፍተት አለ። ምንድን ነው የህግ ምክር ይሰጣል አገልግሎት ይሰጥ እና ወዲያው ሴቶቹ የሚጠይቁት ወይ ልጅ ይዘዋል ወይ እርጉዝ ናቸው ዘመድ ወገን የላቸውም። የት ልደር ምን ልብላ ዛሬን የሚል ጥያቄ ይጠይቃሉ። ስለዚህ ለምን ይህንን ክፍተት የሚሞላ አንድ ነገር አንፈልግም አንድ ነገር አናስብም የሚል ሀሳብ ቀረበ። በአጋጣሚ እኔ ግንባር ቀደም ሆኜ ያንን ነገር ጠጠልኩት። እንግዲህ እዚህ ደረሰ እንጂ ከኋላ ብዙ ሴቶችም በሀሳቡም ነበሩበት። በህይወት የሌለችም አለች ጓደኛችን፣ በህይወት ያሉም አሉ ሴቶቹን እንግዲህ ወደ እናንተ ወደ መጠለያ መጡ። ተማሪዎቹ ትምህርታቸውን እንዲቀጥሉ አድርጋችኋል። ተማሪ ያልሆኑ ሴቶች ለቀጣይ ህይወታቸው ምንድ ነው የሚደረግላቸው? የሚያስፈልጋቸው መሰረታዊ ነገር እንዲሟላላቸው ነው የምናደርገው። የሚለብሱት ነገር፣ የሚበሉበት፣ የሚተኙት መጀመሪያ ያንን ነገር አድርገን አንዳንዶቹ ወይ ነፍሰ ጡር ይሆናሉ፣ ሐኪም አይቷቸው አያውቅም። አንዳንዶቹ በጣም ተጎድተው ደም እየፈሰሳቸው የሚመጡ አሉ። በጣም ታመው በጣም በከባዱ ጉዳት የደረሰባቸው ይኖራሉ። እነኛም ቶሎ ቅድሚያ ወደ ሕክምና ነርሶች አሉን። ሀያ አራት ሰዓት መጠነኛ ክሊኒክ አለን እዛው ወደ ክሊኒኮ- ወደ ሆስፒታል በመውሰድ እነሱን እናሳክም እንዲታከሙ እናደረጋለን። እነኚህ ደግሞ ራሳቸውን ማጥፋት የሚፈልጉ ወይም እነኚህን ደግሞ ካውንስለሮች አሉን። ካውንስለሮች የምክር አገልግሎትም ይሰጧቸዋል። በዛ ላይ ሁሉም ሰው እዛ የስታፉ ማለት ነው ሰራተኛው እንዲያያቸው እንዲጠብቃቸው ማለት ነው ራሳቸው ላይ ጉዳት እንዳያደርሱ ጥበቃ ይደረጋል። ይሄ ሁሉ እንግዲህ እየተደረገ ምግቡም አለ መኝታውም አለ ሕክምናውም አለ ሕግ ጉዳይ ያልጀመሩም ካሉ እዛ ሆነው እንዲጀምሩ የተጀመረም የሕግ ጉዳይ ካለ መከታተል የሚፈልጉት የሕግ ጉዳያቸው እንዲከታተሉ ይደረጋል። ቆይተን የጀመርነው ደግሞ ሙያ ስልጠና ደግሞ እንሰጣለን። እንደ ልብስ ስፌት፣ ጥልፍ፣ ጸጉር መስራት፣ ምግብ መስራት እዛ ውስጥ የማይሰጥ ውጭ ደግሞ እንደ ቆዳ እንደ ሽመና ነኝ የመሳሰሉትን የተለያየ ነገሮች እንዲማሩ እና ከኛ ጋር ሲወጡ የተሟላ ነገር ይዘው እንዲወጡ ነው የምናደርገው። ሌላም ዳግም ጥቃትም እንዳይደርስባቸው የራስን መከላከል ስልጠና መጠነኛ የሴቶች የተዘጋጀ የራስን መከላከል ስልጠና ሰጥተን ሙሉ አድርገን ከኛ ጋር ይወጣሉ። ሲወጡ ሙያ የተማሩት ከሆኑ የተወሰነች የስራ የሚጀምሩበት ነገር እንሰጣቸዋለን። የቤት ኪራይ የተወሰነ ጊዜ ቤት ኪራይ እንከፍለላቸዋለን ስራቸውን እንዲጀምሩ እናደርጋለን። ወይዘሮ ማርያም በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። አሜን። ጋቢና ቪኦኤ የዛሬው የጋቢና ጉዟችን በዚሁ ተጠናቋል። እንሰናበታለን። አው በፌስቡክ አትቪኦ አማሐሪክ ላይ አስተያየቶቻችሁን ሁልጊዜም እንቀበላለን። አድርሱን፣ ሀሽታግ ጋቢና ቪኤ በመጠቀም አስተያየቶቻችሁን እንቀበላለን። ስናስተናግዳችሁ ያመሸ ነው እኔ መስታወት አድረጋው እና ሄኖክ ሰማ እግዜርነን። ዝግጅታችንም በቴክኒክ ያቀነባበረው ሞክቢል ያበሮ ነው። ጀማ ይመረጣልን ደግሞ የጋቢና ዲጄ ዲጄ ፋትሱ ጋር በመሆን ጉዟችሁ የሰመረ ይሁን እያል እንሰናበታለን። መልካም ምሽት። ik ook zo'n die hun kenning.